ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ጎብኙ። ወደ ስድስተኛው ክፍለ ዘመን ሂድና ንጉስ ካሌብ በኢትዮጵያ ታሪክ ውስጥ ልዩ ስፍራ ያላቸው አንዱ ንጉስ ናቸው። የንጉሥ ካሌብ ታሪክ ከየት ይጀምራል? ማን ነበሩ? እንደምንስ ነው ለበትረ ስልጣን የበቁት? ታጼ ካሌብ አባታቸው ታዜና ይባላሉ እንግዲህ፣ ካሌብ አባትና እናታቸው ያወጡላቸው ስም ነው። በእኔ ግምት ይሄ ካሌብ የሚለው ቃል አንዳንዶቹ ሂብሩ ቃል ነው ይላሉ። እንግዲህ ያው መጽሐፍ ቅዱስ ጠቀፍ ነው ሊሆንም ይችላል። ከዛ እሳቸው ብቻ ሳይሆኑ ወንድሞችም ነበሯቸው። ዝርዝሩን አልያዝኩትም፣ ብዙም የተጻፈ የለም ስለ ትውልድነታቸው። ግን ሲነግሱ ሌላ አጽብሃ ብለው ነገሱ እና ከነገሱም በኋላ ከኢዛና ጋራ ኢቭን ስናወዳደራቸው ወይም ደግሞ ከሰላሳ ነገስታቶች ጋራ ስናወዳደራቸው፣ እርግጥ አጼ ዛና ሃይማኖትን የለወጡ ናቸው። ግን አጼ ካለት ክርስትናው ባህል ውስጥ የተወለዱ ናቸው። በክርስትናው ስርዓት የነበሩ ናቸው። ስላስተዳደጋቸው ብዙ ዲቴል የለኝም። አሁን እንዳነሱት አጼ ካሌብ ከልጅነታቸው ጀምሮ አስተዳደጋቸው እንደ ንጉሥ አይዛና ከሌላ ሃይማኖት ወደ ክርስትና የተቀበሉ አይደሉም። ክርስቲያን እንደነበሩ ነው። የክርስትና እምነታቸው ቤት በኩል ነበር። አንዳንድ የካቶሊክ ጸሐፊዎች የእነሱ ሊያደርጓቸው ይፈልጋሉ። ከቅድስናቸው ጋር ተያይዞ የካቶሊክ እምነት ተከታይ እንደነበሩ አድርገው ይናገራሉ። በሌላ በኩል ደግሞ የኦርቶዶክስ እምነት ተከታይ እንደሆኑ ይነገራል። ወደ ኦርቶዶክስነት የመጡት ወይስ በዛው ተቀርጸው የወጡ ነበሩ? የትኛው ጋር ነው ትክክለኛው ታሪክ ያለው ይላሉ? ካቶሊኮችስ ለምንድን ነው የእኛ ናቸው ለማለት የወደዱት? በጣም ጥሩ ጥያቄ ነው። የእኛ የክርስትና እምነት ስርዓት የተዋሀደው ክርስትና እምነት ስርዓት ነው እና ይህ ደግሞ ውሳኔ ላይ የተደረሰው በአጤ ኢዛና ዘመን ነው። ከዛ ቀጥሎ ያሉት በሙሉ የአጤ ኢዛናን መስመር ነው የተከተሉት። የተዋሀደው የምንለው እግዚአብሔር አንድ ነው ብለው የሚያምኑት እና ያኔም ነው ሮማን ኮንስታንቲዩስ ሊያስቀይር ሞክሮ ነበረ። ፍሬሚናጦስን አውርደው አናስታሲስ የሚባለው የግብጽ ጳጳስ የሚኮተረው መስመር ትክክል አይደለም ብሎ ወደ አሪያኒዝም የሚባል አንድ የሚባለው አንድም ሁለትም የሚባለው ወደዛ ለመውሰድ ተሞክሮ ነበር። አሻፈረኝ ተብሎ ተዋህዶ መስመር ተከትለናል። እና የአጼ ካሌብም የተከተለው እሱም መስመር ነው እንግዲህ ቅድም እንዳልከው ለምንድን ነው ካቶሊኮች ክሌም ያደርጋሉ ያልከው፣ ነው ካቶሊኮች ምንድን ነው በሰራው ድርጊት ናጅራን ላይ የተደረገውን እልቂት በመበቀሉ ለዛም ብሎ ያለ የሌለውን ሪሶርስ ተጠቅሞ ሄዶ ክርስቲያኖች ላይ ጭፍጨፋ ያደረገውን ዩሱፍ የሚባለው ደግሞ በሂብሩ ዮሴፍ የሚባለው የሆማየር መሪም ሄዶ አሸንፎት እንደውም እሱ ጦርነቱ ላይ ተገድለዋል ያ ክርስቲያናዊ ድርጅቱ በጣም ኢምፕሬስ ስላደረጋቸው በካቶሊክ ቤተ ቤተክርስቲያንም ካሌብ የቅዱስነት ስፍራ ተሰጥቶታል። እንግዲህ ከዚህ ጋር ነው ይሄ አሁን እንዳልከው ካቶሊኮችን ክሌም ያደርጋሉ ያልከው ላልከው እንጂ ጣቴ ካሌብ የተዋህዶ አማኝ ነው። በጣም በጣም ዴዲኬትድ የሆነ በሀይማኖቱ እንደውም ደግሞ በጣም የሚያስደንቀው ምንድን ነው ሄደ ተበከለ ከዛ በኋላ በዛን ጊዜ በልቂቱ ላይ ማርቲር ሊሆኑት የተሰዉት ኢንክሉዲንግ ሴንት አሪሳ አንዷ የተሰዋቹ የቅዱስነት ስፍራ ተሰጥቷታል። በክርስትና ታሪክ ውስጥ እና የእሷን ልጅ ንጉስ አድርጎ የተዋህዶን ተከታዮች ስፍራ ሰጥቶ ኢንክሉዲንግ ቅድም እንደጠቀስኩት ጀነራል አብርሃም መቷል። እንግዲህ በነገራችን ላይ ታሪክ ላይ የሚለው ምንድን ነው፣ ከሄዷል አጼ ካሌብ ማስረጃዎች አሉ ወደ ደቡብ አረቢያ። ደቡብ አረቢያ ደግሞ ሄዶ በተለይ ዛፋር የምትባል ቦታ ላይ ቤተክርስቲያን አሰርቷል። እና እንደውም አሁን በቅርብ አርኪኦሎጂስቶች ቁፋሮ አድርገው አፄ ካሌብን የሚመስል ቅርጽ ወይም ሐውልት አግኝተዋል። ይሄ ድርጊቱ ክርስትና አማኞች በዛን ጊዜ ከይሁዳ አማኞች ወይም ደግሞ ጁዴይዝም ከሚከተሉ አማኞች የደረሰባቸውን ጭፍጨፋ እና ግብ ለመበቀል ያለ የሌለ ሪሶርሱን ተጠቅሞ እነሱ ጋር በመዋጋቱ የቅዱስነት ስፍራ ተፈቶታል። ሌላው ደግሞ ምንድን ነው? ያው ታሪክ ላይ እንደምናውቀው በመጨረሻ በገዛ ፈቃዱ ከስልጣኑ ወርዶ ገዳም ገብቷል። ወስታቴዎስ የሚባል ቦታ እዛው አክሱም ውስጥ ገዳም ገብቷል። ታላቅነቱ እዚህ እዚህ ላይ ነው። አጋጣሚ ሆኖ እንደሱ የእሱ ልጆች ጎበዞች አልነበሩም፣ አርቆ አስተዋዎች አልነበሩም፣ ዴዲኬትድ አልነበሩም። ስለዚህ እንደውም የምናየው ምንድን ነው ከዛ በኋላ ያ ገናና የነበረ መንግስት ያ ገናና የነበረ ኤምፓየር ቀስ በቀስ እየወደቀ አቅሙ እያነሰ በኋላም ብዙም አልቆየም። ወደ ሰባተኛው መቶ ክፍለ ዘመን ስንደርስ ልክ እንደ ሌሎቹ አንድ የንጉሥ ሀገር ይሆናል እና እየተንሸራተተ እየተንሸራተተ እስከ አንድ ሺ ይሄድ እና ከዛ በኋላ ወደ ሌላ ቦታ ይሄዳል። አጼ ካሌብስ የግዛት ክልላቸው ስኬት ይደርስ ነበር በእሳቸው የአገዛዝ ዘመን የእሳቸውም አገዛዝ ከአጼ ጣና ይበልጣል እንጂ አያንስም። ወርቁ ትሬድ ቀጥሎ ነበረ በአፄ ካሌብ ጊዜ። እንግዲህ የሚባለው ምንድን ነው ዘ ሀይስት ስቴጅ አክሱም የደረሰችው በሳቸው ጊዜ ነው የሚባለው። እርግጥ ያ ጦርነት ጎርቷቸዋል። ሁለተኛ ደግሞ የሰየሙት ጄኔራል ጄኔራል አብርሃ እሳቸውን አልታዘዝም ብሎ የራሱን ማረጉ፣ እሱም ደግሞ ለማውረድ እንደገና ጦር ተልኮ ተሸንፈዋል። እና ያ ያ አዳክሟቸዋል። ግብር የሚከፍል ንጉስ ኤምፓየሩ ደከም ሲል አሻፈረኝ ማለት ይጀምራል። እንደዚህ አይነት የተለያዩ ቦታዎች ሲነሱ ነው ያ ኤምፓየር የሚደክመው ወይም ደግሞ የሚወድቀው እና የእሳቸው በእርግጥ ክርስቲያኖችን ያው አት ሊስት ለተወሰነ ጊዜ ምክንያቱም ዞሮ ዞሮ መጨረሻ ላይ ፔርዥያንስ በሆል ደቡብ አረቢያን ሊያጠቃልሉ ችለዋል ሊወስዱ ችለዋል። ከዛም በኋላ እንግዲህ እንደምናውቀው ኢሚዲየትሊ አፍተር አጼ ካሌብ ነው ኢመርጅ ያደረገው ኢዝላም ኢመርጅ ያደረገው አፈሪል ከሳቸው በኋላ ነው። እና ግዛታቸው በጣም ሰፊ ነበር፣ ግን በደቡብ አረቢያ ላይ ያደረጉት ጦርነቶች ጎርቷቸዋል፣ ኢኮኖሚውን ጎርቶታል እንጂ ከአጼ ኢዛና አይተናነትም። እሳቸው የሚቆጣጠሩ የነበሩት ግዛት ይህን ጊዜ ከድንጋዩ ላይ የምታየው ነው። እና ብዙዎቹ ስሞች የተጠቀሱት ተጠቅሰዋል። እንግዲህ አልተጠቀሰም የሚባለው ሀበሻት የሚባል ተርም አለ የሚያጨቃጭቀን ከሱ በስተቀር በሙሉ ተጠቅሰዋል። እነ ሜሮዌ፣ እነ ደቡብ አረቢያ፣ እነ ሶማሊላንድ እና ይሄ ወደታችን ደግሞ የሳይለንት ትሬድ የሚደረግበት ነው። ከአባይ ባሻገር የሚሉት ለሶማሊላንድ የሚጠቀሙት ተርም ሶላቴ፣ ሶላቴ የሚባለው ነው እና እሱ ሁሉ ድንጋው ዝርዝር ላይ አለ። የእሳቸውም የድንጋይ ጽሁፍ አሁንም አክሱም ይገኛል። በአጼ የካሌብ ጊዜ ሀበሻት የሚለው ሊጠቀስ ያልቻለው ለምንድን ነው? እንግዲህ በጣም ጥሩ ጥያቄ ነው። አሁን እሱ ቃል እኔ ትንሽ ምርመራ ጥናት አድርጌበታለሁ። እና ከዚህ በፊትም ኢትዮጵያ የሚለው ቃል ከየት መጣ ብለ በምጠይቀ ጊዜ እንደ አጋጣሚ እሱን አልጨመርኩትም ነበረ። እና አሁን ምንድን ነው በአንድ ያገኘኋቸው ነጥቦች አሉ። ይሄ ቃል የአረብ ቃል ነው፣ የሳቢያን ቃል ነው ወይ የምን ቃል ነው የሚለው ጋራም የሚያዝ እንትን ነው እና እንግዲህ ምንድን ነው፣ አሁን ለምሳሌ እና አለቃ ስረስ የኔ ሰውን ስታይ ይሄ በእኛ ባህል በእኛ ስርዓት ምንድን ነው የሚሉት የለም። ይሄ ሀበሻ የሚለው ወይም ደግሞ ይሄ ብቅል ወይም ደግሞ ሚክስቸር ምናምን የሚለው ጋራ ምንም የሚያገናኘው ግንኙነት የለም። ይሄ ሀበሻ የሚለው ቃል እሳቸው እንደሚሉት ጥንታዊ ቃል ነው። እሳቸው የሚሉት አቢሲ አቢሲ ከሚለው ቃል ነው የመጣው ይላሉ። አቢሲ ማን ነው ስትል፣ የዱሮው የባህል ጂኒያሎጂ መፍጠር አለ። እንግዲህ አሁን ለምሳሌ ሰለሞን ዳይናስቲ የሚባለው የንጉስ ሊስት ፈጥሯል። ያ የንጉስ ሊስት የመጣው ከአስራ ሶስተኛው መቶ ክፍለ ዘመን ጊዜ ጀምሮ ነው። ያሁን እንግዲህ ለለጅት ሲመሲ ወደ ኋላ መሄድ ስላለባቸው ሊስቱን አምጥተውታል፣ ፈጥረውታል። ያኔ ነው የተፈጠረው ሊስቱ የንጉሥ ሊስት የሚባለው። ሌላው ደግሞ እንግዲህ ሊስት የተሰራው ኮይን ወይም ደግሞ ፍራንክ ካተሙት ዛ ተወስዶ ነው። ምክንያቱም ብዙዎቹ የአክሱም ነገስታት ፍራንክ አትመው ነበረ። እና እንግዲህ አሁን ምንድን ነው ተርሙ፣ እንግዲህ ሌላ ቨርዥን ነው። አባት፣ የህዝቦች አባት ይላሉ እሳቸው አለታ ፍረሴን ሰው። ከዛ ደግሞ የፈረንጅ ተመራማሪዎችም አሉ ይሄ ተርም ኢዘ ሬፈረንስ ቱ ዘ ፋዘር ኦፍ ይሄ ፋውንዲንግ ፋዘር እንደሚባለው። እና እንግዲህ ምንድን ነው የሚሉት ፋዘር ከሆነ፣ ለምሳሌ አንተም ኖቲስ አድርገህ እንደሆነ አላውቅም እነዚህ ቲቱላር የሚባል አለ ታይትላቸውን ሲጀምሩ ለምሳሌ አፄ ኃይለ ሥላሴ ሞዓ አንበሳ ዘእምነገደ ይሁዳ እያለ ነው የሚጀምረው። አለ አይደለም? ይሄ ሁሉም የሚጠቀሙበት ባህላዊ አባባል ራሳቸውን ገናና አድርገው የሚያሳዩትን በምትወስድበት ጊዜ የአክሱም ነገስታት ምን ይላሉ? እንዱቢስ፣ እንዱቢስ እንግዲህ የመጀመሪያ ኮይን ሚንት ያደረገ ወይም ያተመ ነው። ብእሲ ዳኩ ብአፊላስ ብእሲ ዲመለ እዛና ብእሲ አለነ ካሊብ እዛና ለዘነ የሚል አለ እና እነዚህ ብእሲ የሚለው ሊተራሊ ሚን ሰው ማለት ነው እና ሰው ወይም ሰብ ሌላው ቃል ጥሩ ቃል ማለት ነው እና እንግዲህ አሁን አብ ቢሲ ሲቡ አለቃ ስረሴን ሰው አብ ብእሲ፣ አብ ብእሲ ወይም ደግሞ ዘፓዘሮ ዘፒፕል እንደ ማለት ነው። ለፋዘሮ ዘፊብል እንደ ማለት ነው እና እንግዲያ ይሄ አቢሲ ነው፣ ወደ አቢሲኒያ የተቀየረው እና ከዛ ደግሞ እኛ አበሻ እንላለን። ምክንያቱም ይቀናላል አ ለማለት ወደ አክሮስ ሬድሲ ስቴ ይሄ በተለይ ብሎታል ብሮራቸው ጋር ድምጻቸው የሚወጣው ወደ ሀ ቀይረውት ሀበሻ ሆኗል የሚልን ስንተና ውስጥ ገብቻለሁ። እና እንዳልኩ ይሄ እርግጥ የሕዝቦች አባት የሚለው ቃል አለ። እሳቸውም አዲሺ ብለው መጥራታቸው አለ። ይሄ ዶክመንት ላይ አለ። ግን ይሄ አሁን ለምሳሌ እንዳልኩ ከዛ አብን ብኢሲ ነው ብህ ስለተደጋገመ ኮንሶሊዴትድ ወይም ደግሞ ኮላፕስድ ሆኖ ለአንድ መጠቀሙ የሚያሳይ ነው እና ስለዚህ ተርሙ እንደኔ እንደኔ ግምት ሀገር በቀል ነው። ከውጭ የመጣ አይደለም። የሀፍቶ ሪመምበር እነዚህ ዩኒቨርስታት እኮ ደቡብ አረቢያም እየሄዱ የድንጋይ ቅርጽ ይተዉ ነበረ። ይህንን ማሰብ አለብን። ሌላው ደግሞ ህዝቦ ፊትም ጠቅሸዋለሁ። አላይክ አክሱም በዛኛው ሳይ ኤምፓየር አልተፈጠረም። እነ ሳባ፣ እነ ሀድረማወት፣ እነ ሆማያር፣ እነ ካታባን፣ እነ ራይዳን እርስ በርሳቸው ሲዋጉ አንዳንዱ ኢትዮጵያ እንደውም አንዱን ከአንዱ እያለች አርባተ ተወስድ ነበረ። አክሱም የአክሱም ስራዋ መንግስት ይጠየቁ ነበረ እርዳታ ከዚህኛው ወይም ከዛኛው ይህ በኋላም ደግሞ ከመጀመሪያው መቶ ክፍለ ዘመን ጀምሮ በቁጥጥራቸው ስር ያደረጉት ነው። በሁለተኛው መቶ ክፍለ ዘመን ጀምሮ በቁጥጥራቸው ስር ያደረጉት ነው እና ይሄ ተርም ኦሪጂኑ እንግዲህ ይሄ አንድ ሃይፖቴሲስ ነው። አሁን ለዚህ በሌላ ተጨማሪ ብዙ ጥናት መደረግ አለበት እና ግን እንደዚህም ብለን ልንመለከተው እንችላለን። እና አንድ እሱ ነው። ሁለተኛ ፈርሞን ካየኸው ፊሎሶፊካል ተርም ነው። የወል ነው ኮሌክቲቭ ነው ይዳዘንሰይ ስፔሲፊክሊ ሪፐር የሚያደረገው ይሄ ሴም ለሚባለው አይደለም። አክቹዋሊ ኩሽ እኮ ነው ያልኩ የኩሽ አባቶቻቸው ሚሉት አባቱ ኩሽ ነው ነበረ የሚሉት እና ስለዚህ እሱ ሲሆን ዩካኖት ሪስትሪክት ዘ ተርም ሴማይት ለሚባሉት ብቻ ሪስትሪክት ልታደረገው አትችልም። የሚል የእኔ አሁን አርጊው የማደረገው አፄ ካሌብ እንደሚታወቀው ሌላው አንዱ የጦር ሰራዊታቸው ጠንካራ ነበር፣ በተለይም የባህር ኃይሉ። ወደ የመን ተሻግረውም ለቅድም እንደተነሳው ለክርስቲያኖቹ ለመታደግ ባሉበት ወቅት እስከ መቶ ሺህ ሰራዊት፣ ወደ ሰባ ያክል ጦር መርከቦች ነበሯቸው ይባላል። ወቅቱ ያሉት አይነት የጦር መርከቦች የዛሬውን ሳይሆን፣ ይህ እንዲያውም ለኢትዮጵያ የባህር ኃይል መጀመሪያው ጥንካሬ መሰረት የአፄ ካሌብ ዘመነ መንግስት ነው ብለው ያንን የሚያጣቅሱ አሉ። ከወታደራዊ እይታ አኳያ አፄ ካሌብ የጣሉት መሰረት ምን ይመስላል ማለት ይቻላል። በወቅቱ በጣም ጥሩ ነው። ሁለት ነጥብ ነው የምንማረው ከታሪክ እንደምናየው በተለይ የጥንቱን ታሪክ በምንተነስንበት ጊዜ ያ እንዳልከው በጣም ኃያል ፍሊት ነው የሚባለው ወይም ደግሞ የጦር መርከቦች ነበሯቸው። መቶ ሀያ ሺህ በላይ ጦር ነው ወደ ደቡብ አረቢያ የላኩት እርግጥ ተጨማሪ መርከቦችን በአይላት አሁን ደግሞ አካባ በምትባለው ጆርዳን እና በእስራኤል መካከል ያለው ወደብ፣ የሮማን ኤምፐረርም በሲሊስ ልኳል ጦር እገዛ። ግን ዋናው የእሳቸው ጦር ነበረ እና የምታየው ምንድን ነው አሁን ለምሳሌ የድሮዎቹን ኤምፓየሮች ገናና የነበሩት በምናይበት ጊዜ ያ ገናናነታቸው ትልቅነታቸው በንግድ መበልጸጋቸው ከውሃ ጋር የተያያዘ ነው። አሁን እነ ሮማን ኤምፓየርን ብንወስድ፣ እነ ህንድን ብንወስድ፣ አረቢያን ፔኒሱላን ብትወስድ፣ የደቡብ አረቢያ ያሉትን ኪንግደሞች ብትወስድ፣ የፐርዣንን ብትወስድ፣ በሙሉ እነዛ ኤምፓየሮች ሊዘር ከውቅያኖስ ጋራ ይተሳሰራሉ ወይም ደግሞ ከትልልቁ ወንዝ አሁን እነ እንግዲህ አርጊመንት ሊመጣ ይችላል። እርግጥ እነ ማሊ እነ ሶንጋይ በኋላ ነው ወደ አትላንቲኮሽን ሊደርስ የቻለው ግዛታቸው ግን እነሱንን በምትወስድበት ጊዜ ለንግድ እጅግ በጣም አመቺ የሆነ እና ቢገብ የሆነ የናይጄር ሪቨራ እሱን ይጠጠሩት ነበረ። ናይጄር ሪቨር ረጅም እስከ አንድ ሺህ አምስት መቶ ኪሎ ሜትር ልትጓዝበት እቃ ልታመላልስበት የምትችል እና ይሄ እንግዲህ የሚያሳየን ምንድን ነው፣ በሙሉ ያ ነገር እጅግ ያስፈልጋቸዋል። እገታቸውም ከውሃ ጋር የተያያዘ ነው እና ይህን ካልኩ ዘንዳ የሚገርምህ ነገር ያኔም ፍርሃታቸው የጥንቶቹ ነገስታት ፍርሃታቸው የንግዱ ዋና አውታር ወይም ደግሞ ነርቭ ሴንተር የነበረው ሬድሲ ስለነበረ እሱን መቆጣጠር መቻል አለመቻል ነው። እና አክሱምን ውድቀት ካየ ኢሚዲየትሊ ፕሬሲፒቴት ያደረገው አንደኛ እስላም ራይዝ ማድረጉ ብቻ ሳይሆን እስልምናም ራይዝ ለማድረግ ኢትዮጵያ የተጫወተችው ከፍተኛ ሚና አለ። ግን ምንድን ነው ያ ኃይል እያየ በተለይ ቆላውን ባህሩ ጋር የተያዘውን ቆላውን ግዛት በመቆጣጠሩ ያ ንግድ ሊቀዘቅዝ ይቻለ። የነገስታት ዋና ከተማ ከዛ ለቆ ወደ ሌላ ቦታ መሄድ ተገዷል እና ቁም ነገር ቅድም አጫውቼ የፈለኩት ምንድን ነው በአሁኑ ጊዜ ዱሮ እንደነበረው የእርስ በርስ ጦርነት ግጭት በዛ በኩል የሚያልፈውን የንግድ ወደ ህንድ የሚሄደውን ወደ ኤዥያ የሚሄደውን የሚያሰናክሉ ይዘር ፓይሬቶች አሉ። ወይም ደግሞ አንዳንድ ንጉሶች አሻፈረን ይላሉ ወይ በሮማን ስር ያሉ ወይ ደግሞ በአክሱም ስር ያሉ። አሻፈረን ባሉ ቁጥር ንግዱ ዲስረፕትድ ይሆናል። ዋናው ቁም ነገር ምንድን ነው? ያን ጊዜ የነበረው አስጊ ሁኔታ አሁንም እያለ ነው። አሁንም እናየው ነው። የመን ውስጥ እርስ በርስ ጦርነት አለ እና ያ ባብኤል ማንደብ የሚባለው በጣም ሁለቱም ቶሎ ሊያገናኝ የሚችለው ቦታ በጣም ብዙ መርከቦች በአሁኑ ጊዜ የሚተላለፉበት ቦታ ስጋት ላይ ወድቋል። ይህ የእኛ ደግሞ አብዛኛዎቻችን እቃዎች ወደ ውስጥ የሚገቡት በጅቡቲ በኩል ነው። እርግጥ ጅቡቲ የእኛ አጋር ናት፣ በአሁኑ ጊዜ የእኛ አጋር ናት፣ የእኛ አላይ ናት። እና ግን ለኢትዮጵያም ሆነ ለጅቡቲ አስጊ ሁኔታዎች እየተፈጠረ ነው ያለው። እና ይሄ እንግዲህ የሚያሳየን አትሊስት ወደ ታሪክ መለስ ብለን ወደ ኋላ ከሄድን የሚያሳየን ምንድን ነው? አንድን ሀገር ንግዷን፣ መንቀሳቀሷን፣ ኑሮዋን ሁሉንም ነገር ሊያረጋጋ የሚችለው የባህር መስመሩ እርግጠኛ ሲሆን፣ እርግጥ አሁን እንደ በፊቱ በዚህ መልክ ብቻ መምጣት አለበት ላም እንችላለን ግን እነዛ ሁኔታዎች እጅግ በጣም አስፈላጊ ስለሆኑ የባህር ኃይል አሁን የለንም። ግን ከጅቡቲ ጋር ብዙ የምንወያያቸው ውይይቶች አሉ። እሱም እንደገና መታወቅ ያለበት ይመስለኛል። አጼ ካሌብ እንደሚታወቀው አሁን እንዳነሱት በደቡብ አረቢያ ድረስ ሄደው ክርስቲያኖችን ታድገዋል። በዚህም ስራቸው ካቶሊኮች ሳይቀሩ ቅድስና ሰጥተዋቸዋል። በመጨረሻም በንጉስነታቸውን ትተው ጽኑ ሃይማኖተኛ ስለነበሩ ገዳም እስከ መግባት ደርሰዋል። ህይወታቸው ያለፈው በዛ ነው። ከንጉሥነት ወርደው ወደዛ እንዲገቡ ግድ ያሰኟቸው ዋነኛ ነገሮች ምንድን ናቸው? የገዳም ህይወታቸውስ ምን ይመስል እንደነበር የሚታወቅ ነገር አለ? በታሪክ የገዳም ኑሯቸው ምን እንደሚመስል የለኝም፣ ግን እንግዲህ ያው ገዳም ስትገባ ሊስት እንደምናውቀው ሙሉ በሙሉ ከስጋዊ ኑሮ ተላቀህ ወደ መንፈሳዊ ትገባለህ ማለት ነው እና ራሳቸውን የመሰለ አረጋዊ ንጉስ ስልጣንን በፈቃደኝነት የለቀቀ ንጉስ እዛ ሲገቡ የበለጠ ሀይማኖቱ እንዲዳብር በሀይማኖቱ ላይ ጥናትም ወይም ጽሑፍም ወይም ምክክርም ሊያረጉ ይችላሉ ብዬ ገምታለሁ። ግን በዛ ኤሪያ ብዙም ራሴን ያረኩት ጥናት የለም፣ ሬፈረንስ ያረኩት የለም እና ከዚህ የበለጠ ልሰጥህ አልችልም። ግን ዋና ቁም ነገር ምንድን ነው? እሳቸው ስልጣናቸውን ከለቀቁ በኋላ ልጆቻቸው እንደሳቸው እሳቸውን አርያ ተከትለው ያንን ታላቅነት ሊቀጥሉበት አለመቻላቸውን ነው። እንግዲህ ይሄ ከሁለት አንጻር ልናየው እንችላለን። አንደኛ ያው ከራስ ድክመት፣ ያው የአባት ለልጅ እንደሚባል ወይ እናት ለልጅ ያሰብከውና ሪያሊቲ ላይስማማ ይችላል። ግን ቁም ነገሩ ምንድን ነው? የእግድ ባንድ በኩል እልቂቱን ማስቆማቸው ድርጊቱን የፈጸሙትን መቅጣታቸው በቀላል የመጣ አይደለም። እነ ሮማን ኤምፓየርስ ሊያደርጉት ይችሉ ነበረ። አለመቻላቸው ነው ወደ አጼ ካሌብ እንዲሄዱ ያደረጋቸው እና በዛ ጊዜ ብዙ ሪሶርስ ለሱ ዲቮት አድርገዋል። እና የሚያሳየን በጣም መንፈሳዊ ሰው መሆናቸውን በኋላም እንደ መንፈሳዊነቱ እየበረታ ወደዛው ወደ ገዳም መግባታቸው። በነገራችን ላይ በዛው በስድስተኛው መቶ ክፍለ ዘመን ነው ከአጼ ካሌብ ጋር እኩል የሚስተካከለው እነዚህ የሶሪያ ስደተኞች ወይም ደግሞ ዘጠኙ ቅዱሳን የሚባሉት ኢትዮጵያ የገቡት ያን ጊዜ ነው እና እነሱም እንግዲህ ያው የእሳቸውን መንፈስ ተከትለው ዊሀብቱ ሪመንበር ውሴ አጼ ገብረ መስቀል ወይም ዋዜ የሚባለው የእሳቸው ልጅ ነው። ደብረ ዳሞን አሰራ የሚባለው የደብረ ዳሞ ገዳም ጥቅምት አስራ አራት የሚከበረው የአቡነ አረጋዊ ይባላል እና የአቡነ አረጋዊ ደግሞ ከነዚህ ከዘጠኙ ቅዱሳን አንዱ ነው እና የዘጠኝ ገዳማት ተሰርተዋል። ይሄ ሞናስቲሲዝም ወይም ደግሞ የገዳም ስርዓት የመጣው ከዛ በኋላ ነው እና እሳቸውም አንዱ ገዳም ውስጥ መግባታቸው ከዛ ጋር የተያያዘ ነው። እነዚህ ገዳማት ደግሞ የተለያዩ እውቀትን የፈጠሩ፣ ያስፋፉ፣ የተረጎሙ፣ የሃይማኖትን ስርዓት ያስጠበቁ ታላላቅ ገዳማት ናቸው እና እነዚህ ገዳማት ደግሞ አሁንም ኤክስታንት ናቸው ወይም ደግሞ አሉ በሕይወት አሉ። ደብረ ዳሞ አሁን በቀደም ሲከበር የመጣው ህዝብ ልነግርህ አልችልም። በጣም በጣም በጣም ብዙ ህዝብ ነው የመጣው እና ሌሎችም እንደዚሁ እንደነ አቡነ ገሪማ አይነቱ አሁን በቅርቡ እንዳገኘ ነው። አቡነ ገሪማ የተገኘው የብራና ማንስክሪፕት ሲገምቱት የእንግሊዝ ተመራማሪዎች ይሄ ካርቦን ቤት በማድረግ ወደ ስድስተኛው መቶ ክፍለ ዘመን ጀምሮ የነበረ ነው ብለዋል። አሁንም ያለ እና ነገሩ ምንድነው? ከእሳቸው ጋር የመጣው ምንድነው? እነዚህ ገዳማት መስፋፋታቸው፣ እነዚህ ገዳማት ደግሞ ትምህርት ቤት ዩኒቨርሲቲ መሆናቸው፣ የዜማ መማሪያ፣ የቅኔ መማሪያ እንደ ስነ ጽሁፋችን እኮ የዳበረው በዛን ጊዜ ነው። ከዛን ጊዜ ጀምሮ ነው ለማለት ይቻላል። ቅኔ፣ ዜማ፣ ትርጉም የተለያዩ የእውቀት እንትኖች ደግሞ ዩኒቨርሲቲ ለተወሰነ አመት ሳይሆን ህይወትን በሙሉ ኮሚቲ የምታረግበት ስርአት፣ የፊደሉ መስፋፋት፣ ፊደሉ ደግሞ ለተለያዩ ስነ ጽሁፎች መጠቀሚያ መሆኑ ይሄ ሁሉ ከገዳማቱ ጋር የተያያዘ ነው እና ይሄ እንግዲህ የእሳቸው ሌገሲ ነው ለማለት ይቻላል። የእሳቸው ትልቅነት አንድ ቀላል ነገር አይደለም። አይ ቲንክ ቱ ሚ ዘ ሀይስት ስቴጅ ኦፍ ፊሎሶፊ ነው የምለው ለሌላ ሰው፣ በተለይ በጣም ሩቆ ላለ ሰው አስበር የዛን ሰው መጨኮን የዛን ሰው መበደል አይደርህ ያለ የሌለህን ሪሶርት ይዝን የስራው መንግስትህን ሊያናጋ መንግስት ስርአትህን ሊያናጋ የሚችል ሪስክ መውሰድ ቀላል ነገር አይደለም። እኔ ያ የእኛም ትልቅነት የእኛ ማንነት ምን ያህል ወደ ላይ ሊሄድ እንደሚችል ያሳየናል። ይ አንዳንድ የጠበብ አድርገን ስናይ እሱን ስናይ ብሮች መሆን እንዳለብን፣ ቻይ መሆን እንዳለብን፣ ትዕግስተኞች መሆን እንዳለብን የሚያሳየን እና የነዛን ደግሞ ከዛ ካራክተር እንግዲህ የተጨመቁ ካራክተሮች ነው የእኛም ማንነት አሁን የሚያንጸባርቁት ያሉት እና ካሌድ አይንክ ሁልጊዜ ብናነሳቸው የሚገባን በጣም ለሁላችንም ማሪያ ሊሆኑ የሚችሉ ታላቅ ንጉሥ ናቸውና፣ ስለሆነም ነው ኤቢቲ ቦታም ሲሄድ ካሌድ የሚለው ቃል፣ ኢዛና የሚለው ቃል ብዙ በአሁኑ ጊዜ እናት አባቶች ልጆቻቸውን በዛ የሚሰይኑት ይህንን አርአያ እንዲከተሉ በማሰብ ነው። ልክ ነው። አንዱም ሌሴም ካሌብ ነው። ልክ ነው። መልካም ፕሮፌሰር አየለ በክሪ ስለ ቃለ ምልልሱ እናመሰግናለን። እኔም ድሉ ስለሰጠኝ እጅግ በጣም አመሰግናለሁ እና ቶሎ ኩዊክሊ አንዳንድ ማብራሪያ አልፈታዎቸው ቦታዎች አሉ። እነሱ ያው በጣም ሰፊ ስለሆነ ታሪኩ አቴንሽን ለመስጠት ነው። ድሉን ስለሰጠኝ እጅግ በጣም አመሰግናለሁ።